በሌላ በኩል የወረዳና የዞን ባለስልጣናት በህገ ወጦች እርሻዎችና የከብት ማርቢያዎች እየተቃጠሉ እንደሆነ በዚህም ጊዜ የአካባቢው ነዋሪ እሳቱን ተረባርቦ እንደሚያጠፋው ይናገራሉ። በዛሬው ዕለት በቦረና ዞን በዱብሉቅ ወረዳ የከተማዋ ነዋሪዎች እና ተማሪው በጋራ ሆነው ለተቃውሞ መውጣታቸውን ከአካባቢው በስልክ ያገኘ ነው ነዋሪ ገልጾልናል። ስለ ተደረገው ሰልፍ ሁኔታ ሲያስረዳም ተማሪ በሁለት ሰዓት ነው የወጣ። ሁለት ሰዓት ወጥቶ አስፋልት ላይ ሲደርስ ህዝቡ ተቀላቀለ ከተማሪዎች ጋራ ያላቸውን ሀሳብ ተቀ ተቀያየሩ። ከዛ በኋላ ሰላም ሰልፉ ቀጠለ። ይሄ መንግስት አንፈልግም። ሰው የታሰረው ሰው ይውጣልን። ንብረታችን የተሸጠው መሬት ለኛ ይመለስልን። የእኛ ተማሪዎችን የገድለ ሰው ለህግ ይቅረብልን። ከዛ በኋላ የቀበሌ አመራሮችም አሉ ከነ ተማሪዎቹ ጋር መሰለፍ ጀመሩ። ከዛ ሰላም ሰልፍ በሁለት ሰዓት ወጥቶ እስከ አምስት ሰዓት ተኩል ሲደርስ ያቤሎ ተደውሎ አጋዝ ፖሊስ መጣ። ከዛ ሰላም ሰልፉ ተበተነ። የተወሰነ ያገኙትን በዱላ የመቱትም አሉ። ሌላ በይሄ በጭስ የተመቱ ልጆችም አሉ። ሁለት ሰው በጥይት የተመታ አለ። ያው የተመቱ ሆስፒታል ያሉው ያቤሎ። በመንግስት በኩል ከሚሰጡ መግለጫዎች አንዱ የሚደረጉት የተቃውሞ ሰልፎች ህገ ወጥ እንደሆኑ እንደሚነገር በመግለጽ ተቃውሞ ምን ያህል ሰላማዊ እንደነበር የጠየቅነው አስተያየት ሰጪ ማይክራፎን ተይዞ ነው መንገድ ላይ አስፋልት ላይ ከተማ ኢንተርናሽናል መንገድ ላይ ስለሆነ ብዙ ሰዎች ከኬንያ የሚመጣም አለ ከአዲስ አበባ ወደታች የሚሄዱም ቱሪስቶችም አሉ። ብዙ ሰዎች ነው እንኳን ቆሞ ያዩ ትክክለኛ ሰላም ሰልፍ መሆኑን ይዛ ዜኞቹም እንኳን አደነቁት። ሰልፉ ሰላማዊ እንደነበር ጥያቄያቸውንም በሰላማዊ መንገድ ሲያቀርቡ እንደነበር ከሩቅ ቆሞ የነበረ ታዛቢ ጭምር እንዳያቸው ገልጿል። በዚህ ሁኔታ እያሉ ድብደባ እንደተፈጸመ ተናግሯል። ይህን ሁኔታ ለማጣራት በቦረና ዞን የኦህዲት ድርጅት ኃላፊ ናቸው ወደ ተባሉ ሰው ስልክ ደውለን ስልኩ ባለመነሳቱ ምላሻቸውን ሳናካተት ቀርተናል። በሌላ በኩል በጉጂ ዞን በተለያዩ ወረዳዎች ተቃውሞ እየተካሄደ እንደሆነና ከዚሁ ጋር ተያይዞ ስብሰባ መጠራቱን ስብሰባውን የጠሩት የመንግስት ባለስልጣናት በመሆናቸው ረብሻ እንደተፈጠረና ሰው እንደሞተ በአካባቢው የአይን እማኝ ነኝ ያለ ሰው ገልጾልናል። ስብሰባው ላይ ከዛ ቀደም ሲል አንድ ሰው ተኩሶ የመታ ወታደር በስብሰባው ላይ ስላዩ እንዴት ከእርሱ ጋር እንቀመጣለን በሚል በተፈጠረ ግጭት የተነሳ ሰዎች ላይ ጉዳት ደረሰ፣ የሞተም አለ። እኚሁ ግለሰብ ሰው ሞተ ያሉበት በጉጂ ዞን አዶ ሻኪሶ ወረዳ መጋዶ በሚባል መንደር ሲሆን የሻኪሶ ከተማ አስተዳደር አቶ ወዴሳ ዋቆ ስለ ሁኔታው ያውቁ እንደሆነ ጠየቅናቸው። እርሳቸው በሚያስተዳድሩት ከተማ እንዲህ ያለ ነገር እንደሌለ፣ ስለ ተጠቀሰው ነገር እንደማያውቁም እና ያለን መረጃም የተሳሳተ መሆኑን በመግለጽ እንዲህ ብለዋል። ምንም ማለት ይ አንቺ ልጠ ይገኛለ እንግዳ ነው ለከተማችን እንግዳ ነው ብዬ ያክል ይፈልጋለሁ ሁለት ሰው መሆን ሰው የፈልገው ያክል ቁጥር ይዞ ከተማችን እንቀሳቀሶ እንደዚህ አይነት ኢንፎርሜሽኑም ድርጊቱም ምልክቱም አለመኖሩ መገኘል በከተማችን ሁኔታ ሰላም መሆኑ ነው። በከተማ ህዝባችን በሰላም እየወጣ እየገባ የልማት ስራ ማንኛውም እንቅስቃሴ ሳይገታ ነው የሰራ ያለ።